The Voice of America. ህወሓት እንደገና የሚዋቀረው የትግራይ ክልል ጊዜያዊ አስተዳደር አካል መሆን እንደማይፈቀድለት የጊዜያዊ አስተዳደሩ ዋና ስራ አስፈጻሚ ገልጸዋል። በአሁኑ የትግራይ አስተዳደር ውስጥ ያሉት አብዛኞቹ በህገ ወጥ ምርጫ የተመረጡ ናቸው ብለዋል ዋና ስራ አስፈጻሚው ዶክተር ሙሉ ነጋ። በተያያዘ ዜና ለህዋት ድጋፍ እያሰባሰቡና በጫና ወደ ድርድር እንዲገባ እየሰሩ ነው ባላቸው የዓለም የጤና ድርጅት ዋና ዳይሬክተር ላይ ስለሚወሰደው አቋም ገና ግልጽ ውሳኔ ላይ አለመደረሱን የኢትዮጵያ መንግስት አስታውቋል። ግስ ሆኖም መንግስት የዶክተር ቴዎድሮስ እንቅስቃሴዎችን ያውቃል ብለዋል የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን። እስክንድር ፍሬው ተከታዩን ዘገባ ያስደምጠናል። በፌዴሬሽን ምክር ቤት ውሳኔ የተቋቋመው የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ እንደዚሁም የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ዛሬ ለውጭ ሀገር ጋዜጠኞች የሰጡት መግለጫ በወቅታዊ ጉዳዮች ላይ ያተኮረ ነበር። የጊዜያዊ አስተዳደራቸው የመጀመሪያ ኃላፊነት የክልሉን አስተዳደር መልሶ ማቋቋም መሆኑን የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ተናግረዋል። ከአሜሪካ ድምጽ ለቀረበ ጥያቄ ምላሽ የሰጡት ዶክተር ሙሉ ህወሓት የዚህ ጊዜያዊ አስተዳደር አካል መሆን እንደማይችል አብራርተዋል። ኤግዚኪቲቭ ኦርጋን የትግራይ ክልልን እንደገና ስናዋቅር ህወሓት የስራ አስፈጻሚው አካል እንዲሆን አይፈቀድለትም። ምክንያቱም በተለይም የበላይ ባለስልጣናቱና እነዚያ በክልላዊ መንግስቱ ስራ አስፈጻሚ ውስጥ ያሉት አብዛኛዎቹ ህገ ወጥ በሆነ ምርጫ የተመረጡ ናቸው። ለጊዜያዊ አስተዳደሩ ሰዎችን የምንመለምልባቸው ግልጽ መስፈርቶች አዘጋጅተናል፣ ነው ያሉት። በትግራይ ክልል የተካሄደው ምርጫ ህጋዊ እንዳልሆነ ያስረዱት ዶክተር ሙሉ የጊዜያዊ አስተዳደሩ አንዱ ተግባርም ተአማኒነት ያለው ምርጫ እንዲካሄድ ሁኔታዎችን ማመቻቸት መሆኑን አስረድተዋል። የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴንም ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ኢትዮጵያዊው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ለህወሓት ድጋፍ እያሰባሰቡ ነው በሚል የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ብርሃኑ ጁላ በትናንትናው ዕለት ወቀሳ ሰንዝረዋል። ዶክተር ቴዎድሮስ አድሃኖምን በተመለከተ የመንግስት አቋም ምን እንደሆነ የተጠየቁት አምባሳደር ሬድዋን ሁሴን ተከታዩን መልሰዋል። እንደዚህ አይነት ግጭት ሲፈጠር በሆነ ሰው ላይ ሁኔታዎች ስጋት መፍጠራቸው ያልተለመደ አይደለም። መንግስት ደስተኛ ያልሆነበት ነገር ምንድን ነው? ቴዎድሮስ ምን እየሆነ እንደሆነ ለማወቅና ገለጻ እንዲደረግላቸው መንግስትን አልጠየቁም። ነገር ግን መንግስት የቴዎድሮስን እንቅስቃሴዎች ያውቃል መንግስት ላይ ጫና ተደርጎ ለድርድር እንዲቀመጥ ለማስገደድ ወዲያ ወዲህ ሲሉ መሪዎች ጋር ሲደውሉ፣ የተለያዩ ድርጅቶች ጋር ሲሄዱ፣ በርካቶችንም ሲደርሱ እንደነበር እናውቃለን። መንግስት ይጠብቅ የነበረው ግን እሳቸው መንግስትን ማብራሪያ እንዲጠይቁ፣ ምን አስተዋጽኦ ማድረግ እንደሚችሉ መንግስትን እንዲጠይቁ ነበር። ይህንን ሁኔታ በተመለከተ ምንድን ነው የምናደርገው የሚለው ሲወሰን እናሳውቃቸዋለን። መንግስት ከውሳኔ ላይ ሲደርስ ይፋ አቋም ላይ ሲደርስ እናሳውቃቸዋለን ነው ያሉት። አምባሳደር ሄደዋን እንዳብራሩት ህወት እንደ አንድ ፓርቲ በአገሪቱ ቀጣይ የፖለቲካ እንቅስቃሴ ውስጥ በሚኖረው ሚና ላይም ገና ከውሳኔ ላይ አልተደረሰም። አንዳንድ ወገኖች ህወት በአሸባሪ ድርጅትነት እንዲሰየም ግፊት እያደረጉ መሆኑን ሰምታችሁ ይሆናል። ገና እዚያ ውሳኔ ላይ አልተደረሰም። ያ አሁን እየተካሄደ ያለው ዘመቻ በሚጠናቀቅበት ሁኔታ ላይ ይወሰናል። እያንዳንዱ ወይም እያንዳንዷ የህወሓት አባል እየሆነ ያለውን ነገር የሚያደርገው በመልካም ፈቃዱ ወይም ፈቃዷ ላይ ተመስርታ አይመስለኝም። አንዳንዶች እየተካሄደ ያለውን ነገር ሳያምኑበት የሚያደርጉና የሚደግፉ ይኖራሉ። ሌሎች ደግሞ ክፉ በማሰብ እየሆነ ያለውን ነገር ፈቅደው ያደርጋሉ። ስለዚህ ጥያቄው ህወሓትን በአጠቃላይ እንዴት መፈረጅ እንችላለን? ክፉ ለማድረግ በማሰብ የሚያደርጉትንና አማራጭ ስለሌላቸው ብቻ የሚሳተፉትን እንዴት መለየት እንችላለን የሚለው ነው። እናም ይህ ይበልጥ መመርመርና መወሰን አለበት። ሁሉም ይህ ወታደራዊ እርምጃ በሚጠናቀቅበት ሁኔታ ላይ ይወሰናል። የብዙ ሰው ህይወት ሳይጠፋና ተጨማሪ ግድያዎች ሳይፈጸሙ የሚጠናቀቅ ከሆነ መንግስት ለዘብተኞችን ከአከራሪዎች መለየት በሚቻልበት ሁኔታ ላይ መነጋገር በሚቻልበት ሁኔታ ላይ ሊወስን ይችላል። ስለዚህ ወታደራዊ ዘመቻው በሚጠናቀቅበት ሁኔታ ላይ ይወሰናል። ነገር ግን አሁን የህወሓትን ሁኔታ በተመለከተ የተወሰነ ነገር የለም ነው ያሉት። የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን በዚሁ መግለጫ በጦርነቱ የተፈናቀሉትን ለመደገፍ እየተካሄዱ ያሉ እንቅስቃሴዎችንም አብራርተዋል። በሱዳን ያሉትን ወደ አገር ለመመለስ እየተካሄደ ያለው ጥረት ደግሞ በምሳሌነት ከጠቀሷቸው መካከል ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬያው ከአዲስ አበባ።